ዩናይትድ ስቴትስ ካናዳና ሜክሲኮ የጎርጎሮሳውያኑን ሀያ ሀያ ስድስት ዓመት የዓለም እግር ኳስ ዋንጫ ጨዋታን በጋራ እንደሚያስተናግዱ ታወቀ። ሶስቱ ሀገራት የተመረጡት ዓለም አቀፉ የእግር ኳስ ኮንፌዴሬሽን የፊፋ ምክር ቤት ዛሬ በሰጠው ድምፅ ነው። የፊፋ ፕሬዚዳንት ጊኒያ ኤፋንቲኖ የሶስቱን ሀገራት አዘጋጅነት እንዲህ ነበር የገለጹት for the 2026 FIFA World Cup. የ2026 የፊፋ የዓለም እግር ኳስ ዋንጫ አስተናጋጆችን አውቀናል። የማኅበሩ አባላት የሆኑት ካናዳ፣ ሜክሲኮ እና ዩናይትድ ስቴትስ የ2026 የዓለም እግር ኳስ እንዲያዘጋጁ ተመርተዋል። አመሰግናል ነው። የፊፋ ምክር ቤት ዛሬ በሰጠው ድምፅ ሦስቱ ሀገራት ሞሮኮን 134 ለ65 በሆነ ድምፅ አሸንፈዋል። ሦስቱ ሀገራት ለመጀመሪያ ጊዜ በጋራ በሚያዘጋጁት የዓለም የእግር ኳስ ግጥሚያ የ48 ሀገራት ቡድኖች ይካፈላሉ።